ስልሳ አምስት እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ሕግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል። ከሕግ መውጣቱ ጀርባ ሴራና ፀረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩም አስታውቀዋል። መለስካቸው አመሀ ዝርዝሩን ይዟል። ዛሬ ከቀትር በፊት ከስልሳ አምስት የማያንሱ ፓርቲዎች ይፋ እንዳደረጉት የሚናገረው የጽሑፍ መግለጫ እንደሚለው የመምረጥ የመመረጥና የመደራጀት መብት ለፖለቲካ ፓርቲዎች ብቻ የሚያገለግሉ መብቶች አይደሉም የዜጎች ሰብአዊም ሆነ ዴሞክራሲያዊ መብቶች ናቸው ይላል አክሎም እነዚህ መብቶች በአንድ ወይም በሌላ አካል የሚሰጡ ሳይሆኑ በተፈጥሮ በህጋዊ መንገድ የሚገኙ መብቶች ናቸው ይላል መግለጫው መንግስት በዚህ ረገድ ለውጡ እንደተጀመረ ቃል በገባው መሰረት የፖለቲካ ምህዳሩን የማስፋት ተግባሩን እንዳልተወጣም የፓርቲዎቹ መግለጫ ይጠቁማል። እንዲያውም የነበረውን የዴሞክራሲያዊ ስርዓት መልሶ የመትከል ጉዞ መጀመሩን በሕግ ሽፋን በገሃድ እያረጋገጠ ይገኛል በማለት መግለጫው ጠንካራ ነቀፋ ይሰነዝራል። በቅርቡ በህዝብ ተወካዮች ምክር ቤት የታወጀውን የምርጫ የፖለቲካ ፓርቲዎችና የሥነ ምግባር አዋጅን መሠረታዊ መብቶችን የሚጥስ ነው ሲል በስራ ላይ እንዳይውል ጥሪ አቅርበዋል። መግለጫውን በንባብ ያሰሙት ወይዘሮ አስካል ኃይሉ ከኢትዮጵያ ኅብረ ሕዝብ ንቅናቄ ነበሩ። በቅርቡ በኢፌዴሪ ህዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሰረታዊ የመደራጀትና የመምረጥ የመመረጥ፣ ሀሳብን በነፃነት የመግለጽ መብት የጣሰ አፋኝ ህግ ስለሆነ በስራ ላይ እንዳይውል አጥብቀን እንጠይቃለን። ህጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች ኃይሎች የታገሉለት መስዋዕት የከፈለበት ሰላም አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ ውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን። መግለጫውን በመንተራስ ጋዜጠኞች ለተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። የተጠቀሰው አዋጅ መሰረታዊ የዜጎችን የመምረጥና የመመረጥ መብት እንዲሁም የመደራጀት መብት የሚጨፈልቅ ነው ሲባል የትኞቹን አንቀጾች የተመለከተ ነው? እንዴትስ ባለ ሁኔታ ነው መብቶቹ የሚገደቡት የሚለው የአንዱ ጋዜጠኛ ጥያቄ ነበረም። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መሪና የስብስቡ ኮሚቴ ሰብሳቢ አቶ መርሻ ዮሴፍ ምላሽ ሰጥተዋል። የምርጫ ስርዓትን እንደ ምሳሌ አንስተዋል። የአብዛኛ ብልጫና የተመጣጣኝ ብልጫ ስርዓቶች የፖለቲካ ተቃዋሚ ድርጅቶችንና ገዢ ፓርቲውን ሲያወዛግቡ የቆዩ መሰረታዊ ሾዎች ናቸው እና የአብላጫ ድምፅ ከተባለ አንድ ድርጅት ጠቅልሎ ሁሉንም እየያዘ የሚገዛበት ሁኔታ ስላለ የተመጣጣኝ የምርጫ ስርዓት መኖር አለበት በሚል የፖለቲካ ድርጅቶች ሲያቀርቡት የቆየ፣ ሲከራከሩበት የቆዩ መሰረታዊ የሆነ ጥያቄ ነው። ይሄንን ነገር ይሄ የምርጫ ህግ ምንም ቁብ ሳያስገባ ወይንም በደንብ ከንሲደር ሳያደርገው ዘሎታል እና ይህ አወዛጋቢ ጥያቄ ሆኖ ምርጫ መደረግ የለበትም የሚለው የፖለቲካ ድርጅቶች፣ በነገራችን ላይ ቁጥራችን አሁን የተሰባሰብነው ወይም የፈረሙት 65 ሲሆኑ እንጂ የፖለቲካ ድርጅቶች 75 ከመቶ ይህንን ይደግፉታል። ይህን አቋማችን ይህም ምርጫ ህግ ይቃወሙታል። አቶ ምርሻ ጨምረው እንዳባሩት ይህ ህግ አስቀድሞ የተፈጸመን ድርጊትና ህጋዊ የነበረን አሰራር በአዲስ ህግ ህገ ወጥ የሚያደርግ በእንግሊዝኛ አጠራሩ ሬትሮአክቲቭ ህግ ነው ብለውታል። በቀድሞ ህግ ሲንቀሳቀሱ የነበሩ ችን ህገወጥ ያደርጋቸዋል ሲሉም አብራርተዋል። ይሄኛው ህግ ግን ህጋዊ ሆኖ የተመዘገቡ የፖለቲካ ድርጅቶችን ሁሉ ህገወጥ ናችሁ፣ እንደገና ተመዝገቡ፣ እንደገና አሰባስቡ የሚል ግዴታ ነው የሚጭንባቸው። ስለዚህ ምርጫ ተቃረበ ሲባል በአንድ በኩል ለምርጫ መዘጋጀት ያለባቸውን ፖለቲካ ድርጅቶች ከጨዋታ ውጪ የሚያደርግ ሌላ ስራ ይዞላቸው ነው የመጣው። ይሄ ምህዳርን ማስፋት በህግ መሰረት በፖለቲካው መጫወትን አይደለም የሚያሳየው ችን በሌሎች ላይ ወይም ችግር ፈጥሮ እነሱ ወይ ሌላ ስራ ላይ እንዲባዝኑ አድርጎ የራስን ዝግጅት ለፖለቲካ ለምርጫው መዘጋጀትን ነው እንትን የሚለው። የሴራ ፖለቲካም የሚባለው እንደዚህ ያለው ነገር ሲታይ ነው። ይሄ ግልጽ ባልሆኑ ምክንያቶች ተቃዋሚዎችን በሌላ ሁኔታ ላይ በካልቾ መቶ ማስወጣት ከጫወታው ማለት ነው። አንድ የፖለቲካ ድርጅት በምርጫ ይወዳደሩልኛል የሚላቸውን ሰዎች በሚያቀርብበት ጊዜ እነዛን ሰዎች እንደገና ሶስት ሺህ ፊርማ አሰባስቡ የሚል ነገር አስገብተውበታል። የፖለቲካ ድርጅት በፖለቲካ ተደራይቶ የሚሰራው በምርጫ ለመፎካከር ነው። በሰላማዊ መንገድ በምርጫ ለመ ይሄ ከታወቀ አንድ የፖለቲካ ድርጅት የእኔ ተወካይ ነው ብሎ ካቀረበ ለምን እንደገና የድጋፍ ምርጫ አሰባሰብ የሚል ጥያቄ በእነዚህ ተመራጮች ላይ ይቀርባል። ይሄ የመመረጥን መብት የሚገድብ ነው። ይሄ ዜጎችን የመመረጥ መብት፣ የፖለቲካ ድርጅቶችን በነፃነት የራሳቸውን ተወካይ አቅርበው የማስመረጥ መብት እና ይሄ ሰፊ አንድምታ ያለው ህግ ነው እየረቀቀ ያለው። ይሄ ደግሞ ከተወያየንባቸው አንቀጾች ውጪ ናቸው። እነዚህ የቀረቡት ከተወያየን በኋላ እዛ ውስጥ የተሸጎጡ ናቸው። መጀመሪያ የቀረበልን ረቂቅ፣ የተወያየንበት ረቂቅ እነዚህን አያካትትም። ከስልሳ አምስቱ ፓርቲዎች የአንዱ የመላው ኢትዮጵያ አንድነት ድርጅት ተወካይና የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ድርጊቱ ከጀርባው ሴራ አለበት የሚለውን የመግለጫውን አባባል በሌላ ምሳሌ ነበረ ያብራሩት። ከዚህ በፊት የነበረው አዋጅ የፓርላማ መቀመጫ የሌለው ፓርቲ በመንግስት ለምርጫ ድጎማ አይደረግለትም ይላል። አሁን ይችኛዋን ሜካፕ ቀብተው ትልቁ ሴራ ምን በሚል አስገቧት። ከአባላት በሚዋጣ መዋጮ መጠን ይወሰናል ይላል ያሁኑ አዲሱ አዋጅ። በውድም በግድም ኢህአዴግ ስድስት ሚሊየን አባል አለኝ እያለ አንዳንድ ብር ቢያወጣ ስድስት ሚሊየን ብር አለው ማለት ነው። ስለዚህ ድጎማ የሚደረገው አሁንም ከመንግስት ካዝና የሚወጣው ድጎማ ተመልሶ መንግስት ካዝና የሚገባበት ለገዢው ፓርቲ ብቻ የሚያገለግል ነው ነው። ጥያቄያችን ሴራ የምንለው አንዱ ይሄንን። መግለጫው በመጨረሻ እንደሚለው ከሆነ ህጉ እንዲሻሻል ፓርቲዎቹ ድምፃችን ይሰማ በሚል መፈክር ስር ህዝባዊ ንቅናቄ በቅርቡ ይጀምራሉ። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ